የባላንጣዎች ቡድን ይልማ አዳሙ ከምዕራብ ዩናይትድ ስቴትስዋ ሎስ አንጀለስ ከተማ ያደረሱ በ 2005 ዓ ም የተታተመና ለሽልማት የበቃ መጽሐፍ ነው። እርስ በርስ የሚጋጭ ሐሳብ ያዘለ ስለሚመስል የባላንጣዎች ቡድን ብሎ ነገር ግር ሊል ይችላል። ስመ ጥሩዋ የታሪክ ተመራማሪ ዶሪስ ጉድዊን ቲም ኦፍ ራይቫልስ በሚል ርዕስ ስለ አብርሃም ሊንከን ያቀለመችው ድንቅ መጽሐፍ ነው። አቶ ይልማ ይንደረደራሉ። ስለ ሊንከን አስር ሺህ የሚደርሱ መጽሕፍትና መጽሔቶች ታትመው ሳለ ዶሪስ ምን ይሁን ብላ ነው ሌላ መጽሐፍ የምትጨምረው ያሉ ሁሉ አፋቸውን በጨዋጥበዋል ይሉናል ይልማ። ዶሪስ ታሪክን የምታበጥረው ለእርሷ ብቻ በተጨራ ዐይነት የተመራማሪነት ስልት ነውና መጽሐፉ በቢሊዮን የሚቆጠሩ አንባቢያንም አፈራ። ይህን መድበል ያጣጣምሁት ቀርቶኛል ብዬ በማልጠረጥረው ትጋትና የመረዳት ስሜት ነበር። ጥሩ ደራሲ ፈታኝ ሀገራዊ ሁነቶችና ኮከብ ገጸ ባሕርያት እንዲህ ያለ ወግ ያላብሳሉ። የማገናዘብንና አሻግሮ የማየትን ፍላጎት ያነሳሳሉ። ታዲያ በአሜሪካው የሰቆቃ ታሪክ ዘመን ውስጥ እየተጓዝሁና መሪዎቹና ሕዝቡ እንዴትስ ብለው ፈተናውን እንደተወጡት እየተገረምሁ እዝነ ልቦናዬ ጭልጥ እያለ ወደ ሀገራችን ሁኔታ መንጎዱ ግን አላቆመም ነበር። በሥልጣን ላይ ያሉትና ለሥልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት ብያለሁ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉ ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳዳኝ። ይልማ ይቀጥላሉ። መጽሐፉ በመረጃ የራሰ ልብ የሚያንጠለጥሉ የታሪክ ሁነቶች የበዙበት፣ አንጀት የሚበሉና ቅስም የሚሰብሩ ትራጀዲዎች የሚፈራረቁበት፣ የመሪነት፣ የጀግንነት፣ የጭካኔና የምህረት ሰብአዊ ባሕሪዎች የሚጠላለፉበት፣ እንደ ልብ ወለድ የሚነበብ መጽሐፍ ነው። የሰባት መቶ ሐምሳ ገጽ ትረካን በሦስት ገጽ መጣጥፍ ላጠቃል ብል ከእብደት ይቈጠርብኛልና የዛሬው አነሳሴ መጽሐፍ ትችት ላይ አላሰለም። በእርሱ ፈንታ አገራችን ለምትገኝበት የፖለቲካ ቁልፍልፍ ተመክሮአለሁ ብዬ ባመንኩበት አንድ ቁም ነገር ላይ ጥቂት ላምባዲና ላበራበት ፈለግ። ባላንጣ ማለት ጠላት አለመሆኑንና ባላንጣዎች በአንድ ቡድን ተሰባስበው ሀገርና ወገንን ሊታደጉ እንደሚችሉ የታሪክ ጭብጥ ልሰጥ አሰቡ። ከ1855 እስከ 1865 አሜሪካ፣ ለግንዛቤ ይረዳ ዘንድ በአጭር ትረካ ልጀምር። ዘመኑ በአሜሪካው ሰሜናዊና ደቡባዊ ስቴቶች መካከል የጥቅም የተደማጭነትና ያስተሳሰብ ፉክክር የጎላበት ነበር። ሁለቱን ወገኖች የአንድ ታሪክና ና የአንድ ትልቅ ራዕይ ማኅበረተኛ አድርገው የሚያስተዳድሩ ድርና ማጎች የመብዛታቸውን ያህል ክልል ተኮር ስሜቶችና የልሂቃን እኔ በልጥ እኔ በልጥ ለማስመስከር ሲባል የተፈለሰሙ የፖለቲካ እንዝርቶች የጦዙበትም ዘመን ነበር። የሰሜኑ ኤሊት በሁለት አብይ ምክንያቶች ባርነት እንዲያከተም ፈለገ። አንደኛው ምክንያት የባሪያዎች ነፃ መውጣት በታሪካዊው የአሜሪካ ሕገ መንግሥት ውስጥ በጉልህ የተቀረጸውን የሰው ልጆች እኩልነት እውን የሚያደርግ ሲሆን፣ ሁለተኛዋና ስውሯ ምክንያት ደግሞ የባርነት መወገድ ሰሜኑ ክፍል ለፋብሪካዎች መስፋፋት የሚያስፈልገውን የሰው ኃይል ስለሚያፈልስለት ነበር። በአንጻሩ ታዲያ የደቡብ ግዛቶች ያለ ባሪያ ጉልበት እርሻውም ሌላውም የኑሮ ጣጣ አይሳካላቸውምና ሞተን እንገኛለን አሉ። ድሮም ቢሆን ሰሜኖቹን ተመጻዳቂ አድርገው ስለሚያዩአቸውም ነገራቸውን አይወዱላቸውም። የደቡብ ልሂቃን ታዲያ ስውር ፍላጎታቸውን ለማሳካት ህዝቡን ያነሳሱት ሰሜንተኞች ነጻነትህ ሊገፉህ ነው፣ በባሪያ ለመገልገል እግዜር የሰጠህን ጸጋያ ሊያነሱብህ ነው ለም መሬት እህል ሊነጥቁ ነው የሚል የስጋት ፕሮፓጋንዳ ይነዙ ጀመረ። ስሜታዊነትና የስጋት ድባብ መጨረሻው ክረት ላይ ሲደርሱ በመጠኑ ገፍተውበት የኮንፌዴሬት መንግሥት አወጁ፣ የጦርነት በርም ከፈቱ። ትረካው ምጥን ቢሆንም ለአንድ መጽሔት የሚበዛ በመሆኑ ስለ ተከፈቱት ብዙ በሮች፣ ስለ ባላንጣዎች ቡድን ምንነት፣ ቁጥሩ እጅግ የበዛ መጽሐፍ ስለ ተጻፈላቸው እና ብዙም ስለ ተባለላቸው የአመራርና የአስተዳደር ጥበባቸውንም ስለ መካንና በአስቸጋሪ ጊዜ በብቃት ስለ መምራት የተወራላቸው ፕሬዚዳንት አብርሃም ሊንከን ብሎም በመጽሐፉ ስለሚተረከው አቶ ይልማ በትረካቸው ስለሚያጋሩን የራዕይ ጥራት፣ የሐሳብ ልዩነት ማለፊያ ጉዳይነት፣ ድልን ስለማጋራት፣ ስህተትን ስለ መካፈልና ዘና ማለት አስፈላጊነትና ተፈጥሯዊነት፣ ርኅራሄና ታላቅነት፣ ስሜታዊነት አጥፊ ስለ መሆኑ የሊንከንን ታሪክ ዋቢ ባደረገው በዚህ የባላንጣዎች ቡድን መጽሐፍ በውብ ቋንቋ ያደረሱንን በቀጠሮ ልናሳድር ነው። አንድ ጭብጥ ግን በጣም አስፈላጊና የበልጥ ትኩረት ሳቤ ብቻ ሳይሆን ጸሐፊው ለጊዜያችን ጠቃሚ እንዲሆን ምክንያታዊም ጭምር በመሆኑ እዚህ ጋር ለመጥቀስ እንገደድ። የባላንጣዎች ቡድን አሁን ሊንከን አሜሪካን የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማሰባሰብ ከቻልኩ ብቻ ነው ብለው በጽኑ ያምኑ ነበር። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል ፣ ስጋቶችንና ምኞታቸውን ያገናዘበ እንዲሆንም ይፈልጉ ነበር። ጽሑፉ ይቀጥላል። አድማጮች በመጪው የራዲዮ መጽሔት ወቅት መስኮታችን